የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ አሁንኑ መፍትሄ ሊገኝበት ይገባል፣ ወሳኝ የኢኮኖሚና ጸጥታ ጉዳይ ነው ብለዋል። የዓለም የአየር ሙቀት አሁን የምናየው ፍጥነት እንዲቀጥልና የባህር ጠለልም በአሁኑ ፍጥነት ከፍ እንዲል ከተውናቸው፣ የኢኮኖሚና ወታደራዊ ይዞታችንን ለህዝባችን እድገት ሳይሆን እየተለወጠ የሚሄደው መሬት ከሚያስከትለው አንድምታ ጋር በመራመድ ተግባር ላይ ለማዋል እንገደዳለን ሲሉ ፕሬዚዳንቱ አስገንዝበዋል። ፕሬዚደንት ኦባማ ዛሬ ይህን ያሉት ከፓሪስ ወጣ ብሎ በሚካሄደው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ጎን ለጋዜጠኞች መግለጫ በሰጡበት ወቅት ነው። ጉባኤው የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ እንዳይሄድ ለማድረግ የሚያስችል አሳሪ የሆነ እርምጃ ለመውሰድ ስምምነት ላይ ለመድረስ እየሞከረ ነው። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የአፍሪካ ሀገሮች ሪኒውብል ኤነርጂ ወይም ነፋስንና በከርሰ ምድር የሚገኝ የኤነርጂ ምንጮችን ለመጠቀም እንዲችሉ ፈረንሳይ በቀጣዮቹ አራት ዓመታት ውስጥ ሁለት ነጥብ አንድ ቢሊዮን ዶላር እንደምትሰጣቸው አስታውቀዋል። ዘጋቢያችን ሊሳ ብራያንት ከፓሪስ የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ አፍሪካን በኤሌክትሪክ ኃይል ግንባታ ለመርዳት በሚቀጥሉት አራት ዓመታት ለመስጠት ቃል የገቡት ስድስት ነጥብ አራት ቢሊዮን የአሜሪካ ዶላር ነው። ከዚህ ውስጥ አንድ ሦስተኛው ገንዘብ የሚውለው አህጉሪቱ ታዳሽ ኃይል ለመጠቀም በምታደርገው ጥረት ላይ ይሆናል ተብሏል። ፕሬዚደንት ኦላንድ ይህን እርዳታ ለመስጠት ቃል የገቡት አስራ ሁለት ከሚሆኑ የአፍሪካ መሪዎች ጋር ተገናኝተው በየሀገሮቻቸው የአየር ንብረት ለውጥ ስለጋረጠው ስጋት በተወያዩበት ወቅት ነው። የፈረንሳዩ መሪ በዚህ ወቅትም ግሬት ግሪን ዎል ወይም ታላቁ አረንጓዴ ግንብ የተባለውን የአፍሪካ ህብረት ፕሮጄ ለማገዝ አንድ ነጥብ አምስት ቢሊዮን ተጨማሪ ዶላር እንደሚለግሱ አስታውቀዋል። ፕሮዤው ሕዝቡ ዛፎችን በብዛት በመትከል ከሰሐራ በረሃ የሚተነውን ወበቅ መከላከል እንዲያስችለው ነው። ስብሰባው በአብዛኛው ያተኮረው በአፍሪካ ላይ ነው። ይህም የሆነው ከፋብሪካዎች በሚወጣ የተቃጠለ አየር በአብዛኛው የሚጎዱት እነርሱ ሆነው ለእድገታቸው ምንም አይነት አስተዋጽኦ ስለማያበረክት ነው። የዓለም ባንክ ለአህጉሪቱ የአየር ንብረት ለውጥ ፍትህ እንዲሰጥ ጥሪ አቅርቧል። የኒጀር ፕሬዚደንት መሐማዱ ኢሱፉ ትላንት ሲናገሩ በሀገራቸው የሚታየውን የአየር ንብረት ለውጥ ከባድ ግለት፣ ድርቅና ጎርፍ፣ በመንጠፍ ላይ ያለ የቻድ ሀይቅና የኒጀር ወንዝ ፍሰት መቋረጥ ሲሉ ነው የገለጹት። ለዚህም ኒጀርና ሌሎቹ የሳህል አገሮች ከዓለም አቀፉ ኅብረተሰብ ጠንካራ ምላሽ ይጠብቃሉ ሲሉ አስገንዝበዋል።